The Voice of America. ከሰሞኑ ኦሮሚያ ክልል ውስጥ በተከሰተው ሁከት ቤት ንብረታቸው ለወደመባቸው ዜጎች መንግስት የአስቸኳይ ጊዜ እርዳታና የደህንነት ጥበቃ እንዲያደርግላቸው የአማራ ዲሞክራሲያዊ ኃይል ንቅናቄ ኢዲሃን ጠይቋል። መንግስት የዜጎችን ደህንነት መጠበቅ እና ሕግን ማስከበር ተቀዳሚ ተግባሩ ሊሆን ይገባል ሲሉ የንቅናቄው መሪ አቶ ተስፋውን አለምነህ ዛሬ ከቪኦኤ ጋር ባደረጉት ቃለ ምልልስ አሳስበዋል። በሌላ በኩል ደግሞ ጉዳት የደረሰባቸው እና የተፈናቀሉትን መልሶ ለማቋቋም ጥረት እየተደረገ መሆኑን በኦሮሚያ የአደጋ ስጋት አመራር ኮሚሽን ዳይሬክተር የሆኑት አቶ ቤኛ ዱሬሳ ገልጸዋል። ሪፖርተራችን አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። የአማራ ዲሞክራሲያዊ ንቅናቄ ያዲህን ሊቀመንበር አቶ ተስፋውን አለምነህ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ የአርቲስት ሀጫሉ ሁንዴሳን ሞት ተከትሎ በኦሮሚያ ክልል የተከሰተው ሁከት እንዳሳዘናቸው ገልጸዋል። በተከሰተው ሁከትም ቤት ንብረታቸውን አጥተው በአሁኑ ሰዓት ቤተ ክርስቲያን ተጠልለው ላሉ ዜጎችም አስቸኳይ የምግብ እርዳታና የደህንነት ጥበቃ መንግስት እንዲያደርግላቸው ጠይቀዋል። ዘርን፣ ማንነትን፣ ሃይማኖትን መሰረት ያደረገ ጭፍጨፋ በሚባል ደረጃ ተካሂዷል። በዚህ ስጋት ውስጥ ሆነው ዜጎች ሀብት ንብረታቸው፣ መኖሪያ ቤታቸው ተቃጥሎ መጠለያ ወደ ቤተ ክርስቲያን የተጠጉት ያም በተጠጉበት አካባቢ ቢሆን የደህንነት ስጋት አለባቸው። በአንድም ይሁን በሌላ መንገድ የጽንፈኛ ወይም አክራሪ ብሔርተኛ የሚባለው የተደራጀ ኃይል በየትኛውም ሰዓት መጡ ጥቃት እንደሚያደርስባቸው የደህንነት ስሜት አልተሰማቸውም። የሀገር መከላከያ ሰራዊትም ብሔራዊ መረጃና ደህንነትም ይህን ስጋት ሊቀንስላቸው፣ በዚህ ስጋት ውስጥ ሆነው ዜጎች እንዴት መኖር መቻል አለባቸው? ትናንት ወንድሞቻቸውን ቤተሰቦቻቸውን በግብ ሲቀላ ያዩ ከዛ በተአምር በሚባል ደረጃ ተርፈው ቤተክርስቲያንም ተጠልለው መንግስት ካልደረሰላቸው ምንድን ነው ሊሆን የሚችለው? ስለዚህ ይህን ተግባር ደግሞ ሌላ ሊወጣው የሚችል የለም። ከፍተኛ ስጋት ባለበት ሁኔታ ኃይል የመጠቀም ብቸኛ ስልጣን ያለው የመንግስት ነው። ስለዚህ ኃይልን መጠቀም ካለበት አሁን አስፈላጊውና ሕጋዊ የሆነ ኃይል እየተጠቀመ የእነዚህን ዜጎች ደህንነት ማስጠበቅ መቻል አለበት። የደህንነት ስሜት እንዲሰማቸው የሚያስፈልጋቸውን ነገሮችም ማቅረብ መቻል አለበት ብለን እናምናለን። በጉዳዩ ዙሪያ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ግዛቸው ሙሉ ነ ብልጽግና እንደ ሀገር የሚሰራ ፓርቲ በመሆኑ በአካባቢው ለደረሰው ጉዳት የአካባቢው የመንግስት ተጠሪ ድጋፍ እያደረገ እንዳለ እናውቃለን፣ እየተመካከርንም ነው ብለዋል። ላይ ተከስቶ በነበረው ችግር ጉዳት የደረሰባቸው ዜጎች የአማራም ከኦሮሚያም አካባቢ ነዋሪ ነው የደረሰበት። ስለዚህ የትኛውም ብሄር ቢሆን የመጀመሪያ ዋስትና መውሰድ ያለበት ጠበቃ መሆን ያለበት ራሱ እዛ አካባቢ ያለ አካባቢ መንግስት ብልጽግና ፓርቲ ነው አሁን ገዢ ፓርቲ ሆነ ያለው። ስለዚህ ብልጽግና ደግሞ እንደ ሀገር የሚሰራ ነው። እየተደረገ ያለው እዛ አካባቢ ለተፈናቀሉ አማራዎችን ሌላውን ብሄር ችግር ለደረሰባቸው ለማቋቋም የማጥናት የተፈናቀሉትን ወደ ነበሩበት ለመመለስ እንቅስቃሴዎችን ጀምሯል። ጥፋት ያደረሱ ሰዎችን በህግ አግባብ እንዲጠየቁ ጥረት እያደረገ ያለበት ሁኔታ ነው ያለው። ከዛ ውጪ እንደ አማራ ክልል መንግስትም ጉዳቱ ልክ እንዳልደለ በተለያየ መንገድ አውግዘናል። በአዲስ አበባና በኦሮሚያ ላይ ብቻ የሚቆም አልነበረም የታሰበው ጉዳት ወደ ሌላ ወደ አማራ ክልልም በተለይ የኦሮሚያ እና የአማራ ክልል እንዲተራመስ እና ቀጥሎም ሀገር እንዲፈርስ ያለመ በጣም ተራ ጉዳት አይነት አይደለም። በጣም ትልቅ የተቀነባበረ ጊዜ ተወስዶበት የተሰራ እንደሆነ ከአሁን በፊትም ገልጸናል። ይሄ ነው መጨበጥ ያለበት ዋናው ጉዳይ። ከዚህ ባሻገር አሁን ያለውን ጉዳት እየተከታተልነ የኦሮሚያ ክልላዊ መንግስት ጋር እየተመካከርነ የተጎዱት ማህበረሰብ ክፍሎች እንዲረጋጉና ወደነበሩበት ቦታ እንዲመለሱ እንዲያደርግ ምክክሮች እያደረገ ያለበት እና በዚህ አውንታዊ ምላሽ ያለበት እና የኦሮሚያ መንግስት መጀመሪያ መታወቅ ያለበት ኃላፊነት የሚሰማው መንግስት ነው የሚለው በደንብ እታምናለን። ከኛ በላይ እዚያ ላሉ አማራዎች ኃላፊነት ወስዶ የሚሰራ ነው። ይሄንንም በተግባር እያሳየ ነው ያለው። በእርግጠኝነት ሙሉ በሙሉ አሁን ችግሩን ቀርፏል። ወደ ነበሩበት ተመልሰው ተረጋግተዋል። የኦሮሚያ ክልል አደጋ ስጋት አመራር ኮሚሽን ቅድመ ማስጠንቀቂያና አደጋ ስጋት ቅነሳ ዳይሬክቶሬት ዳይሬክተር አቶ ቤኛ ዱሬሳ ጉዳት ለደረሰባቸው ሰዎች ከፌዴራል መንግስት ጋር በመሆን የምግብና ቁሳቁስ ድጋፍ እንዲሁም ወደ ቀያቸው የመመለስ ስራም እየተሰራ መሆኑን ተናግረዋል። በብዛት የተመለሰዋሉ። የቀረው ምግብ፣ አልባሳት እንትኖች እየተደረገላቸው ነው። በብዛት ትኩረት ሁሉም የከተማ አስተዳደሮችን ክልል ከፌዴራልም አብረን እየሰራ ስለሆነ በዚህ ደረጃ ላይ ነው ያለ፣ ነው። ምናልባት ንብረታቸው ቤታቸው የተቃጠለባቸው ነው ትንሽ አሁን የቀረው እንጂ ሌሎቹ ተመልሰዋል። ኦልሬዲ የደህንነት ስጋት አለብን የሚሉ ሰዎች አሉ። ሁሉም የተፈናቀሉ አሁን よかった。 ከሳምንታት በፊት በኦሮሚያ ክልል በተከሰተው ሁከት ከአንድ መቶ ስልሳ በላይ ዜጎች ሕይወታቸው ማጣታቸውንና በርካታ ንብረት መውደሙን ከሰባት ሺህ በላይ የሚሆኑ ሰዎችም በሁከቱ ተጠርጥረው በቁጥጥር ስር መዋላቸውንም የኦሮሚያ ክልል ፖሊስ ኮሚሽን መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።